የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ቀደም ሲል የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ አቃቤ ሕግ የመሰረተበትን የሽብር ወንጀል ክስ እንዲከላከል በይኗል። ተከሳሽ የመከላከያ ምስክሩን ይዞ እንዲቀርብም ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል። ፍርድ ቤቱ የፌዴራል አቃቢ ህግ በሚያዚያ ወር 2008 ዓ.ም በተከሳሹ ላይ የመሠረተውን የሽብር ክስ በአጭሩ ዘርዝረዋል። የቀረበውን ክስ ከሽብር ወንጀል አዋጁና ከሌሎች ተገቢ ናቸው ካላቸው የሀገሪቱ ህጎች አኳያም የቀረበውን ክስ እንደመረመረ ችሎቱ አስታውቋል። በተለይም ከመረጃ ነጻነት አዋጅ አኳያ የቀረበውን ክስ እንደተመለከተው ገልጿል። ይህን አዋጅ ከክሱ አኳያ ሲመረምርም አቃቤ ሕግ በተከሳሽ ላይ የመሠረተው ክስ ክልከላ ከተደረገባቸው ድንጋጌዎች አንጻር ያለውን ዝምድና እንደተመለከተም ተንትኗል። በመጨረሻም ፍርድ ቤቱ አቶ ዮናታን ተስፋዬ የሽብር ድርጊትን በማበረታታት ድንጋጌ ስር እንዲከላከል በይኗል። የፌዴራል አቃቢ ሕግ በአቶ ዮናታን ላይ የመሰረተበት ክስ የኦሮሞ ነጻነት ግንባርን ዓላማ ለማስፈጸም በማሰብ ካለፈው ህዳር ወር ጀምሮ በኦሮሚያ ክልል የተለያዩ ክፍሎች ተጀምሮ ያላቸውን አመጾች በፌስቡክ አድራሻው በጻፋቸው ጽሁፎች አማካይነት ቀስቅሰዋል የሚል ነው። የአቃቢ ሕግ የክስ ማመልከቻ ተከሳሽ የሽብር ቡድኑን ዓላማ ለማሳካት የአዲስ አበባና የኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላንን ሽፋን በማድረግ በተለያዩ ወረዳዎች የተጀመረው አመፅና ብጥብጥ እንዲቀጥል እና ሌሎችን ለማነሳሳት አስቦ በሚጠቀምበት ድረገጽ ጽሁፎችን በመጻፍ በፈጸመው የሽብርተኝነት ድርጊት ለመፈጸም ማቀድ፣ ማዘጋጀት፣ ማሴርና ማነሳሳት ወንጀል ተከሷል ይላል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የአቶ ዮናታን ተስፋዬን የመከላከያ ምስክሮች ለመስማት ለጥቅምት አስራ አራት ቀን 2009 ዓ.ም ተለዋጭ ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ